ቮይስ ኦፍ አሜሪካ በኢትዮጵያ የተለያዩ አካባቢዎች በብዙ ሴቶች ላይ ይደርስ የነበረውን የፌስቶላ ችግር በመጋፈጥ መፍትሄ ሲሰጡ የኖሩት ዶክተር ካትሪን ሃምሊን በዘጠና ስድስት ዓመታቸው ማረፋቸው ተነግሯል። ዶክተር ሃምሊን ከስልሳ ሺህ በላይ የኢትዮጵያ ሴቶችን እና የየቤተሰቦቻቸውንም ህይወት የለወጡ ናቸው። ጠቅላይ ሚኒስትር አብይ አህመድ በዶክተር ሐምሊን እረፍት በጥልቅ ማዘናቸውን ገልጸዋል። መለስካቸው አመሃ ዝርዝሩን ይዘዋል። እኔ ብሞትም ፌስቱላን ሙሉ በሙሉ እስክናጠፋ ድረስ በዚህ ስፍራ የሚከናወነው ስራ ለአያሌ ዓመታት ይቀጥላል። እያንዳንዷ ኢትዮጵያዊት እናት ጽንሷን በሙሉ ጤንነት መገላገሏና ጤነኛ ሕፃን መውለድ መቻሏ እስኪረጋገጥ ድረስ ይህ ስራ ይቀጥላል። እነዚህን ቃላት ከጥቂት ጊዜ በፊት የተናገሩት ዶክተር ካትሪን ኤሊኖር ሃምሊን ትናንት አዲስ አበባ ከተማ ፊስቱላ ሆስፒታል በሚገኘው መኖሪያ ቤታቸው በ96 ዓመታቸው ከዚህ ዓለም በሞት ተለይተዋል ካትሪን ሃምሊን ከዛሬ 27 ዓመታት በፊት በሕይወት ከተለዩቸው ባለቤታቸው ከዶክተር ሬጅናልድ ሃምሊን ጋር እንደ አውሮፓ አቆጣጠር በ1959 ከአውስትራሊያ ወደ ኢትዮጵያ መጥተው ዛሬ በወሊድ ወቅት ጉዳት ደርሶባቸው የፌስቱላ ህመም ላደረባቸው እናቶች ሕክምና መስጠት ጀምረዋል። ካትሪን ከዚያ ወዲህ ወደ አገራቸው ለእረፍት ወይንም በኢትዮጵያ ከጀመሩት ስራ ጋር በተያያዘ ካልሆነ በስተቀር ላለፉት ስልሳ አንድ ዓመታት የኖሩት ኢትዮጵያ ውስጥ ነበረ። በእነዚህ ሁሉ ዓመታት ራሱ የቻለ የፌስቱላ ሆስፒታል በአዲስ አበባ ከተማ ከባለቤታቸው ጋር የመሠረቱ ሲሆን በብዙ የአገሪቱ ክፍሎች የፌስቱላ ማዕከላት ከፍተዋል። ካትሪን በዚህም ከ ስልሳ ሺህ በላይ ኢትዮጵያውያትን ረድተዋል። ዶክተር ካትሪን ኤሊኖር ሃምሊን ሁለት ጊዜ የኖቤል ሽልማት እጩ ሆነው እንደ ቀረቡም ይታወቃል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ